በአማራ ክልል የዳኞች ሙያ ማህበር ተቋቋሚ ይላል። ተከታዩም በክልልም ሆነ በአገር አቀፍ ደረጃ በዳኝነት የሙያ ዘርፍ የመጀመሪያው ማህበር ነው ተብሏል። በመንግስት ጣልቃ ገብነት ከመንግስት ጣልቃ ገብነት ነፃና ገለልተኛ የሆነ የዳኝነት ስልጣን እንዳይኖር ሲደረግ የነበረውን የፍትህ ስርዓት ያስተካክላል የሚል ሀሳብም ቀርቦበታል። የተቋቋሙ የዳኞች ሙያ ማህበርም አስራ አምስት የስራ አስፈጻሚ አባላትን በመምረጥ ተጠናቋል ትንናለች። አካባቢው ዘጋቢያችን አስቴር ምስጋናው ነው። ነጻ የዳኞች የሙያ ማህበር ለጠንካራ የፍትህ ስርዓት በሚል መሪ ቃል የአማራ ዳኞች የሙያ ማህበር ተቋቁሟል። ማህበሩ በክልልም ሆነ በሀገር አቀፍ ደረጃ የመጀመሪያው የዳኞች የሙያ ማህበር እንደሆነ ተነግሯል። በዳኞች ስልጣን ላይ ከፍተኛ የሆነ የመንግስት ጫና በመኖሩ ዳኞች ነጻና ገለልተኛ እንዳይሆኑ፣ የህግ የበላይነት እንዳይረጋገጥ፣ ዲሞክራሲ እንዳያብብ፣ በፍትህ ተቋማቱ ብልሹ አሰራር እንዲነግስና ለሙያ ስነ ምግባሩ የሚገዛ ዳኛ እንዳይፈጠር እንቅፋት ሆኖ ቆይተዋል ይላሉ የማህበሩ ጊዜያዊ ሰብሳቢ ና የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ዳኛ አቶ አያሌው ነብዩ። በበጀታቸው ላይ በሚመሩት ላይ ገለልተኛ ሆኖ አለመምራታቸው ፍርድ ቤቶች በአንድ የሚሁን በሌላ መንገድ በአስፈጻሚው ተጽዕኖ ስር እንዲገቡ ያድርጓቸው። ማንኛውም ህግ የሚወጣው የህዝብን ጥቅም በሚያስከብር የህዝብ አመኔታ እንዲኖር የህገ በላይነት እንዲከበር ተብሎ የሚወጣውን ህግ የህዝብ ጥቅም የሚባል የግለሰብም ቢሆን የዛን ሰው ተጽዕኖ ለመሸሽ ብቻ የሚወሰኑ በህዝብ ጥቅም ሽፋን ይመጣል። ይሄ ነው። ይሄ ደግሞ ምን አደረገው? በግለሰብ ደረጃ ላይ ተጽዕኖ እንዲያደርጋል። ሌላው የደረጃ እድገት አሁን ከወረዳ ፍርድ ቤት ወደ ከፍተኛ ፍርድ ቤት፣ ከከፍተኛ ፍርድ ቤት ወደ ጠቅላይ ፍርድ ቤት የሚሄዱበት የደረጃ እድገት ወይም ወደ ከፍተኛ ፍርድ ቤት እንዳላልፍ ወይም ወደ ጠቅላይ ፍርድ ቤት እንዳልሄድ ያስፈጻሚው ተጽዕኖ፣ በዚህ አይነት አስተያየት ይሰጥብኝና አቀራለሁ በሚል ምክንያት እነሱን ሳያስቀይም የሚወስኑባቸው ሁኔታዎች አሉ። አንድ አስፈጻሚ ሲታሰብ መጫጫ ይኖራል። ሁለተኛ የፍትህ ስርዓት ማሻሻያና ና የመልካም አስተዳደር ኮማንድ ፖስት የሚባለው ነገር በተያዙ መዝገቦች ላይም ጣልጋ ገብቶ ያው መጀመሪያ ሲጀመር ምን ይባላል፣ አይ በዚህ ጉዳይ ላይ በእርግጥ የፍርድ ቤት ውሳኔ ሆኖ እያለ ግን ለምን እንዲሆነ ተብሎ በይዘት ደረጃ ወደዛ የሚገባበት አለ። ይሄንን በኃላፊዎቹም በጠቅላይ ፍርድ ቤትም፣ በከፍተኛ ፍርድ ቤትም፣ በዳኞቹም፣ በኃላፊዎቹም አሁን ይህን አይነት ነገር አታንሱ የሚል በጣም ገፊ የሆነ ምክንያትም እያመጡ ነው አሁን ፍርድ ቤቶች ዳኞች ወደ አንድ የሚመጡበት ማህበርን ስናቋም የሚሰባሰብበት አቶ ምስጋናው ተስፋዬ የማህበሩ ጊዜያዊ ሰብሳቢና የምዕራብ ጎጃም ዞን ከፍተኛ ፍርድ ቤት ዳኛ ናቸው። የማህበሩ መቋቋም በጥናት ላይ የተመሰረቱ ህጎች እንዲወጡና ና የወጡትንም ህጎችን እንዲሻሻሉ ግፊት ለማድረግ የሙያ ማህበሩ ያገለግላል ይላሉ። የመጀመሪያው ዳኞች እንደ ዳኛ ነጻነታቸውን በተመለከተ ይሰራል በዋናነት። ከዛ በተጨማሪ ደግሞ የህዝብ ተጠቃሚነት ነው። የህዝብ ተጠቃሚነት ሊመጣ የሚችለው አንደኛ ህጎች ከመውጣታቸው ጀምሮ ተጽዕኖ መፍጠር በሚችል መልኩ ጥናቶች፣ በጥናት ላይ የተመሰረተ አስተያየቶችን እንሰጣለን ለህግ አውጭ አካል። ከዛ በተጨማሪ የወጡ ህጎች ራሱ ትክክለኛ ዳኛው ነጻ ሆኖ እንደ ተቋም ነጻ ሆኖ ግለሰባዊ ነጻነት ብቻ ሳይሆን የተቋም ነጻነት አለ። ተቋማዊ ነጻነት ከፋይናንስ ከተለያዩ ነገሮች ሊሆን ይችላል። ስለዚህ ያን መዋቅራዊ ነጻነት እንዲሁም የዳኛው ግላዊ ነጻነት በአሟላ መልኩ ህጎች ወደ ተግባር እንዲገቡ ከህግና ከህግ ብቻ ተነስቶ ማስረጃና ህግን መሰረት አድርጎ ዳኛው እንዲወስን ማስቻል ሌላኛው ነው። ከዛ በተጨማሪ ለመንግስት መዋቅሩ ራሱ ጠቅላይ ፍርድ ቤቱ በኩል የተለያዩ እንትኖች አሉ። የዳኞች አስተዳደር ጉባኤ ያለ እሱ የሚሰራውን ስራ ማሳለጥ ነው። ጠቅላይ ፍርድ ቤቱ እንደ ጠቅላይ ፍርድ ቤት የሚሰራውን ስራ ደግሞ የተለያዩ አስተያየቶችን በዳኞች ስነ ምግባርም በአጠቃላይ ፍርድ ቤቶች መሻሻል ያለባቸው የምንላቸውን ነገሮች ሁሉ ከቅርብ ሆኖ አስተያየት በመስጠት በአንድ ድምጽ ይህን አስተዋጽኦ ለማድረግ ነው። አቶ ተስፋዬ አያይዘው ማህበሩ ጠንካራ የፍትህ ስርዓትና ተቋም እንዲመሰረት የሚተጋ ሲሆን በክልል ደረጃ ታጥሮ የሚቀመጥ ሳይሆን በሀገር አቀፍ ደረጃ ያሉ ሙያተኞችን የሚያሰባስብ ነው። ጠንካራነቱ ደግሞ በህዝብ ዘንድ አመኔታ ያጣን የምርጫ ሂደትን እስከ መሰረት ድረስ ስልጣን ይኖረዋል ይላሉ። እንደ አጠቃላይ፣ እንደ ደቡብ አፍሪካ፣ እንደ ኬንያ፣ እንደ አሜሪካ ትልቁን የፕሬዝዳንቱ ደረጃ የተወሰኑ የምርጫ እንትኖችን ሁሉ አግባብ አይደሉም ብሎ ለመሰረዝ የሚያስችል ኃይለኛ ጠንካራ የሆነ የተቋም መገንባት ነው እኛ አላማችን ማለት። የተቋቋመው የዳኞች የሙያ ማህበር 15 የስራ አስፈጻሚ አባላትን በመምረጥ ተጠናቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ባህር ዳር።